በቤንሻንጉል ጎመዝ ክልል ግጭት አስር ሰው መገደሉና ከአርባ በላይ ሰዎች መቁሰላቸው ተነግሯል። የክልሉ ፕሬዚደንት በአሶሳ አምስት፣ በሽርቆሌ ደግሞ አራት ሰው በድምሩ የዘጠኝ ሰው ሕይወት አልፏል ብለዋል። የአሶሳ ከተማ ከንቲባ ደግሞ በአሶሳ የስድስት ሰው ሕይወት ማለፉን ተናግረዋል። ከክልሉ ፍትሕና ጸጥታ አስተዳደር ቢሮ ብቻ የወጣው መረጃ ደግሞ አስር ሰዎች መገደላቸውን ያመለክታል። ነዋሪዎችን የክልሉን ፕሬዚደንትና የአሶሳ ከተማ ከንቲባን አነጋግራ ጽዮን ግርማ ተከታዩን አጠናቅራለች። በቤንሻንጉል ጉምዝ ክልል ማኦኮሞ፣ ባምባሲ፣ አሶሳ፣ አብሽር አብሽርቆሌና ሌሎች አጎራባች ቀበሌና ወረዳዎች ስለተፈጠረው ግጭት ስለጠፋው ህይወት ስለቆሰሉት ሰዎችና በአጠቃላይ በክልሉ እየተከሰተ ስላለው ሁኔታ የክልሉ መንግስት እስከ ትላንት ድረስ ምንም ሳይል ቆይቷል። በትላንትና እለት ለብሔራዊ ቴሌቪዥን ጣቢያ የአንድ ሰው ህይወት ማለፉን አስታውቆ ነበር። በዛሬ እለት የክልሉን ፕሬዚዳንት አቶ አሻድሌ ሀሰንን ስለደረሰው ጉዳት በስልክ ጠይቂያቸዋለሁ። አቶሳ ከተማ ላይ አምስት ሰው ነው ህይወቱን ያለፉ እና ወደ ሀያ ስድስት አካባቢ ሰው ቆስሏል ከአሶሳ ከተማ ውጪ ሌላ የሞተ ሰው አለ ማለት ነው ምክንያቱም ሮይተርስ ላይ ዘጠኝ ሰው እንደሞተ መግለጾትን አይቼ ነበር ሽርቆሌ የሚባል ወረዳ ላይ አራት ሰው እዛ ህይወታቸው ስላለፈ ነው የአሶሳ ከተማ ከንቲባ አቶ ቶፊቅ አብዱል ቀይምም በከተማቸው በተፈጠረው ግጭት የደረሰውን ጉዳት በተመለከተ ከአሜሪካ ድምጽ ተጠይቀው ካአሁን ድረስ ባለኝ መረጃ ስድስት ሰው ነው የቆሰለውስ የቆሰለው ከዛ በላይ ነው። ከዛ በላይ ነው። ምን ያህል ይሆናል የቆሰለው? ሰላሳ ሰው እንደዚህ ይሆናል። የቤንሻንጉል ጉሙዝ ክልል ፍትህና የጸጥታ አስተዳደር ቢሮ ኃላፊ አቶ ዳንሳ በየነ ደግሞ ሀገር ውስጥ ለሚገኙ መገናኛ ብዙሀን በሰጡት መግለጫ የአስር ሰዎች ህይወት ማለፉን፣ ሰላሳ ስምንት ሰዎች መቁሰላቸውን ተናግረዋል። የአሜሪካ ድምጽ ሰሞኑንና ዛሬ ያነጋገራቸው ሰዎች በማኦ ኮሞ ሁለት ሰው፣ በአብሽር ቆሌ አራት ሰው በአሶሳ ደግሞ የስድስት ሰው ህይወት ማለፉን ተናግረዋል። ከእነዚህ አጠቃላይ መረጃዎች ያገኘ ነው ቁጥር የሚያሳየው በክልሉ ከአስር ሰዎች በላይ ህይወት መጥፋቱን ከአርባ በላይ ደግሞ መቁሰላቸውን ነው። የግጭቱ መነሻ ነባር ብሔረሰብ በተባሉትና የአማራና ኦሮሞ ማህበረሰብ በሚበዙበት ሌሎች ማህበረሰቦችም አብረው በስብጥር በሚኖሩ ነዋሪዎች መካከል እንደሆነ ነዋሪዎቹን ጠቅሰን ስንዘግብ መቆየታችን ይታወሳል። ግጭቱ በጣም ተባብሶ የነበረበት የአሶሳ ከተማ ነዋሪ ስለ ሁኔታው ጠይቂያቸው ነበር። እንግዲህ መጀመሪያ ላይ የአካባቢው ተወላጅ የሆነው የበርታ ብሔረሰብ ነው መጀመሪያ የባጃጅ ሹፌሮችን ባጃጅ ውስጥ በጩቤና በገጀራ እየመጡ መንደራቸው ውስጥ ያሉ የሌላ ብሄር ተወላጆችን እየገደሉ መሆኑን የሰማ ነው። ሁለተኛ ቀን ላይ ደግሞ በግሩፕ ተደራጅተው ከተማ ውስጥ ገብቶ እየተሯሯጡ በድንጋይና፣ በገጀራ በጩቤ ሰዎች ላይ ጉዳት አድርሰዋል። ከዛም ባለፈ ዋናው ነዋሪ ደግሞ ትናንት እንደታየው ምሬቱ ስለበዛ የሚያረጋጋም ሰው ስለጠፋ አፈንድቶ ወጥቷል ወደ ውጭ። እንግዲህ በግልጽ መጀመሪያ በርታው ብሄረሰብ ነው የአማራ ና የኦሮሞ ተወላጆች ላይ ጥቃት ያደረሱት። በዚህ የተቆጣው ህዝብ ደግሞ መልሶ ምስሉ ላይ ጥቃት ማድረሱም ሰሞኑን ባቀረብ ነው ዘገባም በማኦ ኮሞ ወረዳ ቶንጎ ከተማ ቅዳሜ ዕለት ጠቅላይ ሚኒስትር አብይን ደግፈው የወጡ ሰዎች መደብደባቸውን፣ ይህን ተቃውሞ በማግስቱ ሰልፍ የወጡ ደግሞ በጥይት ተመተው ሁለት ሰዎች መሞታቸውን፣ ወደ አርባ የሚጠጉ ሰዎች ደግሞ መቁሰላቸውን፣ ሁለት ሺ የሚሆኑ ደግሞ አጎራባች የኦሮሚያ ክልል ቤጊ ከተማ ተጠልለው እንደሚገኙ በሶስት ጥይት የተመቱ የሰባት ልጆች እናትን ጨምሮ የቤኪ ከተማ የጸጥታ ኃላፊን አነጋግረን መዘገባችን ይታወሳል። በወቅቱም የቶንጎ ከተማ ፖሊስ ይህንን አስተባብለውት ነበር። የክልሉን ፕሬዚዳንት አቶ አሻድሌ ሀሰንን ግጭቱ የሚቀሰቀሰው ማን ብያቸው ነበር። የነበረው ግጭት የብሔር ግጭት አይደለም። የተሰበሰቡ ክራይ ሰብሳቢና አሁን እየተጀምረው ያለው ለውት የማይደግፉ ሀይሎች ያነሱት ነው። ስለዚህ በንብረት ላይም በነፍስ ላይም በሕይወት ላይም የደረሰው ጉዳት ይሄን ለይቶ አይደለም። ግጭት ከተማ ላይ ሲነሳ ይሄን ይሄን እንትን አይለይም። ይሄንን ብሔር ተለያይቶ ነው አደጋ እየደረሰ ያለው ብሎ የሚያራግቡ አካላት መረጃ ወይ ደግሞ የተጀመረው ግጭት መቋጫ እንዳይኖረው ወይም እንዲቀጥል የሚፈልጉ ኃይሎች ካልሆነ በስተቀር በዘር በብሔር የተደረገ ግጭት የለም በእኛ ግምገማና በዚህ መሰረት ግን ዝርዝሩ በደንብ ስናጣራ የምንገልጽ ይሆናል። ለምሳሌ የጠቅላይ ሚኒስትር ዶክተር አብይ አህመድን ሰልፍ ለመደገፍ ከወጣም በኋላ ነው የተፈጠረው ይላሉ፣ ያነጋገር ናቸው ሰዎች። ይሄ ግጭትስ እንዴት ሊቀሰቀስ ቻለ? በተመለከተ ምርመራ እኛ እያካራን ነው ያለው። ከአሁን ይሄ ነው ብሎ መናገር አይቻልም። በአሁኑ ደረጃ ከውጭ የገቡ ሰዎች ሊኖሩ ይችላሉ። እዚህ ደግሞ የአሁን ያለው ለውጥ የማይደግፉ የጸረ ሰላም ሀይሎች ወይ ደግሞ የጥገኛ ሀይሎች እዚህም ከተማ ውስጥ ይኖራሉ። ይሄ በዚህ መነሻ አድርጎ ነው ባለፈው የጠቅላይ ሚኒስትሩ ሰልፍ ከተጀመረ ሳይሆን ዛሬ ይደረጋል ብለን በትናንትና ለምሳሌ ትስቀሳ ሲናደርግ አልሞ ነው ግትግት ያነሱት ስለዚህ መነሻው እያጣራ ነው በሂደት ለሁሉም ሚዲያም ይሁን ለህዝቡ የምንደርስበት ሁኔታ እንፈጥራለን በከተማው ላይ በጣም ዘግናኝ የሆኑ የቪዲዮ ምስሎ ታዩበት በኢንተርኔት ላይ ተሰራጭቷል ወጣቶች ሌሎችን ወጣቶች ሲደበድቡ በጣም ዘግናኝ የሆነ ቪዲዮ እና እሱ ሲደረግ ከተማው የጸጥታ አካላት አልነበሩም በቦታው እነዚህ የተፈጸሙ ነገሮች ያው ማንም ሰው በ ላይ ጉዳት እንዲያደርስ የሚፈልግ ሰው ያለ አይመስለኝም። ዞሮ ዞሮ ግን ያው ሰው ሲጋጭ ወይ ደግሞ እንደዚህ አይነት ድግድጎች ሲከሰት በአላስፈላጊ በዱላ በተለያዩ ነገሮች እንትን ሊጠቀሙ ይችላሉ። ዞሮ ዞሮ ጸጥታ ኃይሉን ጥረት ሲያደርጉ ነበረ። ኢቪን በፖሊስ ላይ በልዩ ፖሊስ ላይ በፌዴራል ፖሊስ ላይ እንደዚህ አይነት በድንጋይ በዱላ ጉዳት የደረሰባቸው አለው። ለሶስት ቀናት ከፍተኛ ግጭት የተቀሰቀሰበት የአሶሳ ከተማ ከንቲባ አቶ ቶፊቅ አብዱል ቀይምም አነጋግሬያቸዋለሁ ህዝብ ላይ ችግር የለውም ነገር ግን በመሀል ብሄር ግጭትን የሚቀሰቅሱ አይነት አስተሳሰቦች ናቸው። የክልሉ መንግስት የጸጥታ ኃላፊዎች ለማረጋጋት አልገቡም፣ እንደውም በአንድ ወገን ቆመው ነበር ብለውን ነበር። ትናንት ያነጋገር ናቸው ሰዎች አካላት አለ ሁሉም በቪዲዮ ላይ ወጣቶች፣ የተወሰኑ ወጣቶችን ሲደበድቡ በጣም አሰቃቂ የሆኑ ዘግናኝ ቪዲዮዎች ታይተዋል። እና እነዛ ነገሮች ሲፈጠሩ የጸጥታ አካላት በከተማው አልነበሩ ነበሩ ነበሩ ነበሩ። መደረግ ያለበትን ጥረት እያደረጋሉ። ነገር ግን አንዳንዴ ወጣ የሚሉበት ሁኔታዎች ይኖራሉ እኮ። እሱን ማስቆም እንዴት አልቻሉም? የጸጥታ አካላት አሁን ረግቧል፣ ግን በወቅቱ ነው። አሁን እነዚህ ቪዲዮዎች በወቅቱ ነው። በወቅቱም ቢሆን እንደዛ አይነት ነገር ሲፈጸም በአንድ ከተማ ላይ አንድ የከተማ አስተዳደር ካለ፣ የጸጥታ መዋቅሩ ካለ እንዴት መሀል ላይ ገብቶ ያንን ነገር ማብረድ አልቻለም? ያው ጥረት አድርጓል ላቸዋል ውስንነቶች አሉ። ቀጣይ ላይ የምናየው ነው የሚሆን ነገራቶች ከወረደ በኋላ በአሁኑ ሰዓት የተወሰደ እርምጃ አለ። እርምጃ ያው ህዝብ ማዋየት ነው። አሁን ለእርምጃ ይዘን ያለ ነው። ህዝብ ማዋየት ነው፣ መነጋገር ነው። ነዋሪዎቹ የሚሉት የተደራጁ አካላት ከክልሉ ፀጥታ አካላት ጋር ሆነው አጠቁን ስንጠቃ እየተከላከለልን የለም፣ የመከላከያ ሰራዊትም በፍጥነት እንዲገባ አልተደረገም ነው። የክልሉ ባለስልጣን አሁን በስፍራው መከላከያ ፖሊስ ገብቷል፣ ጉዳዩን በሀገር ሽማግሌዎች ጭምር እንዲፈታ ጥረት እየተደረገ ነው ብለዋል። የፌዴራል መንግስት የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር አቶ አህመድ ሸዴ የቅዳሜውን የቦንብ ፍንዳታ አስመልክቶ በሰጡት መግለጫ ፍንዳታው ያልተሳካል የሌላቸው አካላት በቀጣይ ህዝብ ብዛት በሚሰበሰብባቸው አካባቢዎችና በመሰረተ ልማት ላይ ጥቃት ማድረስ፣ ግጭቶችን በተለያዩ አካባቢዎችም የመቀስቀስ አዝማሚያ ሊኖራቸው እንደሚችል ጠቁመው፣ ህብረተሰቡ ሁኔታውን በንቃት እንዲከታተል ማሳሰቢያ መስጠታቸውን መዘገባችን ይታወሳል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ